ማህደረ ዜና መስከረም 2008 አዲስ የተዋቀረው የኢትዮጵያ ካቢኔ ሁለተኛውን የእድገትና የለውጥ እቅድን ገቢር የሚያደርግ በእውቀትና ልምድ በበሰሉ ሚኒስትሮች የተሞላ ተብሎ ነበረ። ተባለ በአመቱ ፈረሰ። ጥቅምት 22 አዲስ ካቢኔ ተዋቀረ። በርካታ ምሁራንን ያካተተው በገዢው ፓርቲ ጥልቅ ተሐድሶም በአዋቂዎች ጥናት የነጠረ የሕዝብን ጥያቄ ለመመለስ የቆረጠ እየተባለ ተወደሰም። ውዳሴው ሳይሰክን በቀደም ቢያንስ ሁለቱ የካቢኔ ሚኒስትሮች ወደ አምባሳደርነት ተሾሙ ወይም ተሻሩ። የጸረ ሙስና ኮሚሽነር በአምባሳደርነት መሾማቸው ከመታወጁ ከዕለታት በፊት በሙስና የተጠረጠሩ ከሰላሳ በላይ ባለሥልጣናት ታሰሩ። እስራት ሹመት ወይ ሽረቱን የሰማ ነው። የተጣለባቸውን ግብር የግብር ይውጣ ባዎች ተቃውሞ ብልጭ ድርግም በሚልበት ወቅት ነው። ለምን ላፍታም አብረን ጠይቅ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የመጀመሪያ ካቢኔያቸውን ያዋቀሩት ኢትዮጵያ እንደ አክሱም ሐውልት እንደ ሶፍ ኡመር ዋሻ ወይም እንደ አድዋ ድል ከዓለም ልዩ የሆነችበት የገዢው ፓርቲ የመቶ በመቶ ውጤት ድል አነጋግሮ ሳያበቃ ነበረ መስከረም 2008። ጠቅላይ ሚኒስትሩ በውርስ የያዙትን ስልጣን በምክር ቤት ድምፅ ባጸደቁ ማግስት የመሰረቱት ካቢኔ እንደ ምርጫው ውጤት ሁሉም ከዚያ በፊት ታይቶ የማይታወቅ ክላስተር የሚባሉም ሶስት ክፍሎችን ያቀፈ ነበር። ለሶስቱ አዳዲስ ክፍሎች የሶስቱ ተፎካካሪ ብሔረሰቦች የአማራ፣ የኦሮሞና የትግሬ ተወላጆች በምክትል ጠቅላይ ሚኒስትርነት ማዕረግ የተደረደሩበት ያኔው አዲስ ካቢኔ የአምስት ዓመት ግቡ ያኔ አዲስ የሚጀመረውን ሁለተኛውን የእድገትና የለውጥ እቅድ ጂቲፒ፣ በእንግሊዝኛ ምህጻሩ ገቢር ማድረግ ነው ተብሎ ነበረ። ግጁም ፓርቲ መቶ በመቶ በሆነ ድምፅ መረጠ የተባለው ህዝብ በተለይም የኦሮሚያ የአማራና የደቡብ መስተዳድር ህዝብ መንግስትን በመቃወም የጀመረው አመፅ ሲግም ግን እንደ ምርጫ ውጤት ሁሉ ካቢኔውም አዲስ አወቃቀሩም የተባለላቸውን እንዳልሆኑ በገሃድ ፈጋ። የአምስት ዓመት እቅድ ገቢር ያደርጋል የተባለው ካቢኔ በአመቱ ተበተነ። ክላስተር የተባሉት ክፍሎቹም ፈረሱ። የአምስት ዓመቱ የእድገትና የለውጥ እቅድም እንደ ካቢኔው ባይፈርስ በእርግጥ ደበዘዘ። አዲስ ዓመት ጥቅምት 22 2009፣ አዲስ ካቢኔ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አዲስ ያዋቀሩትን ካቢኔ ለምክር ቤቱ ሲያቀርቡ የካቢኔ አባላቱ የተመረጡት ከረጅም ጊዜ ጥናትና ከገዢው ፓርቲ የተሃድሶ ለውጥ እንቅስቃሴ በኋላ ነው ብለው ነበረ። ላስቀመጥነው የአመራር ስርዓት እና ጥራት ግብር ለማሳካት በመጀመሪያ ደረጃ በዚህ አመራር ስርዓት ውስጥ ሊገቡ የሚችሉ ኃይሎችን የማጥናትና የዛ ፑል የማከማቸት ጉዳይ ጊዜ ተወስዶ የተሰራ ስራ ነው። በዚህ መሰረት በርካታ ሙያተኞችም ሆነ የፖለቲካ አመራሮች በዚህ ፑል ውስጥ እንዲገቡ በማድረግ በተከታታይ በሰራናቸው ስራዎች ለተባለው አላማ ለማሳካት የሚያስችል የሰው ኃይል ምደባ ስራ ለማካሄድ ተሞክሯል። የሚኒስትሮቹን ሹመት ያጸደቀው ምክር ቤት አንዲት አባልም ካቢኔው የኢትዮጵያን ችግር መፍታት በሚችሉ የዳበረ እውቀትና ልምድ ባላቸው ሚኒስትሮች የተሞላ መሆኑን መስክረው ነበረ። በአጠቃላይ የትምህርት ደረጃቸውንና በውጤታማ ስራቸው ተመዝነው መቅረባቸው፣ ምናልባትም በካቢኔ አደረጃጀት ወይም ኢህአዴግ በሚመራው መንግስት ምሁራን በከፍተኛ የተሳተፉበት የመጀመሪያው ካቢኔ ነው ብዬ ወስዳለሁ። ካቢኔው የተመሰረተው በተለያዩ አካባቢዎች የተነሳውን ህዝባዊ ተቃውሞና አመፅ ለማስተንፈስ በተለይ በኦሮሚያ መስተዳደር ሹምሽር ከተደረገ በኋላ ነበረ። ተቃውሞውን ለመገደብ የአስቸኳይ ጊዜ አዋጅ በተደነገገ ማግስትም ነበረ አዲሱ ካቢኔ። ተቃዋሚዎች ላነሱት ጥያቄ መልስ የሚሰጥ መንግስት፣ የመልካም አስተዳደር ጉድለት ያለውን ችግር ለማረም የሚጥር የሚችል ነው ተብሎም ነበረ። በአስረኛ ወሩ በቀደም ግን ከሰላሳ አንዱ የካቢኔ አባላት አቶ ካሳ ተክለ ብርሃንና ዶክተር ሽፈራው ተክለማርያም በቀድሞ ካቢኔ የምክትል ጠቅላይ ሚኒስትርነት ማዕረግ ከነበራቸው አንዷ ደግሞ ወይዘሮ አስቴር ማሞ አምባሳደርነት ተሾሙ። አዲሱ ሹመት የፖለቲካ ተንታኝ ፍቅረ ማርያም መኮንን እንደሚሉት ጥቅምት ላይ ስለ ካቢኔው የተባለው ሁሉ ፉርሽ መሆኑን ጠቋሚ ነው። በወቅቱ የሹምሽር የተደረገው ካቢኔ በህዝባዊ አመፅ ማግስት የተደረገ ነው። በጥድፊያ የተደረገ እንደሆነ የሚያሳዩ ምልክቶች ነበሩ። በጊዜው ምንም እንኳ መስፈርቶቹ ጥናት የተደረገበት የሀገሪቱን ችግር የሚፈታ ዘላቂ መፍትሄ የሚያስገኝ ተብሎ ቢባልም አሁን የምናየው በአጠቃላይ የመንግስት መዋቅር የተረጋጋ እንዳልሆነ መንግስት በዘፈቀደ ሹምሽሮች እንደሚያካሂድ የተቋቋመው ካቢኔ ችግሮቹን ሳይፈታ መሰረታዊ አዋጆችን ሳያጸድቅ የፖለቲካ ሪፎርም የተባሉት የኢኮኖሚ ሪፎርሞች የተባሉት በሙሉ ወደ ተግባር ሳይገቡ ትንጭም ሳያገኙ ነው እንደገና አሁን ሹም ሽር እየተደረገ ያለውና የተባለው ነገር ፉርሽ እንደሆነ ነው መገንዘብ የሚቻለው። ጥቅምት ላይ የተመሰረተው ካቢኔ የሰራና ያልሰራው በቅጡ ሳይለይ ሀገሪቱ በአስቸኳይ ጊዜ አዋጅ እየተገዛች ነጋዴዎች ለተቃውሞ በሚያንገራግሩበት በዚህ ወቅት ነባር ፖለቲከኞችን ከነባር ዲፕሎማቶች የቀየጠውን ሹመት ብዙዎች በሦስት ተርጉመውታል የትኩረት አቅጣጫን ለማሳት በኢህአዲግ ባለሥልጣናት መካከል የሚደረግ ሽኩቻን ለማስተንፈስ ለተሿሚዎች መጦሪያና መታከሚያ ሰጥቶም ከአዲስ አበባ ገለል ለማድረግ ሆርን አፌርስ የተባለው ድረገጽ ባለቤት ዳንኤል ብርሃኔ እንዲህ አይነት አስተያየት ከሰጡም አንዱ ነው። ዋና ዓላማ ሶስትና አራት ሰዎች ነው የቀረው። ሌላው ሹመት ግን ማደናገሪያ ነው። ሌላ ጊዜ ሊሾማቸው ይችሉ ነበረ ወይ ላይ ነግሩንም ይችሉ ነበር። ኖርማሊ እኮ ይሄ አምስት ስድስት ኬሪየር ዲፕሎማቶች አብረሃን አምባሳደር ሲያደርጓቸው ነገሩን ኦርዲናሪ ኖርማል ለማስመሰል ነው። አት ሴም ታይም ደግሞ ሰው ከላይ ሶስት አራት ያሉት ሰዎች ሞ ስታይ ሌላ ነገር እናሉ ታያለን በስክል የትኛው ወገን እንደሆነ ግልጽ ባይሆንም አንድ አንድ ሰልፍ እየተፈጠረ አንድ ወጥ የሆነ ሰልፍ ለመፍጠር እየተሞከረ ያለ ይመስላል። እንገፋው ተቃዋሚ ፖለቲከኛ ፕሮፌሰር በየነ ጴጥሮስ ደግሞ ውለታ ይሉታል ወይም ጡረታ፣ የባለውለታነት የመጦሪያ ሹመት ነው ምደባ ነው። ከዚህ ያለፈ በነዚች ሀገር ያለችውን ምርጫ ምርጫን እንኳን በብቃት በፍትሐዊነት ማካሄድ ያልቻሉትንም ግለሰቦች ውስጡ ደግሞ አሁን አንዱ አምባሳደር ይባላል። ይሄ ምንድን ነው? አቶ ፍቅረ ማርያም እንደሚሉት ሹመቱ ሁለት ነገሮችን ጠቋሚ ነው። የፖለቲካ ሽኩቻዎችን ለማስተንፈስ የሚደረግ ነው። አንዳንዶቹ በተለያዩ ኃላፊነቶች ለኢህአዴግ መራሹ መንግስት ከፍተኛ አገልግሎት የሰጡ ሰዎች በፖለቲካ ሹመት አምባሳደርነት ደረጃ እንዲያገኙ ተደረጋል። ሌሎች ደግሞ በእድሜም የገፉ እንደዚሁ በጡረታ እንዲገለሉ የተደረጉበት ሁኔታ አለ እና ሁለት ነገሮችን ነው ሊያሳየን የሚችለው የፖለቲካ ድርጅቶችን የራቱን የፖለቲካ ድርጅቶች የፖለቲካ የውስጥ ሽኩቻ መሸጋሸግና፣ በአንድ በሌላ በኩል ደግሞ ውለት አለመክፈል የሚደረግ እንደሆነ ነው ማሰብ የሚቻለው። ምናልባት አቶ ካሳ ተክለ ብርሃን ቀደም ሲል በፌዴሬሽን ምክር ቤት አፈ ጉባኤነት ከዛ ቀጥሮ ደግሞ ጠንካራ ጥርስ ባለው የክልሎችን ፖለቲካ በትን በማለት ረገድ ጥርስ ያለው የፌዴራል ጉዳዮችና አርብቶ አደር ሚኒስቴር እሱን በመምራት ትንሽ የፖለቲካ ጡንቻ ያላቸው እሳቸው ናቸው። እንግዲህ አንዳንድ ምንጮች እንደሚያሳዩት በባዕዴን ውስጥ ባሉ የቡድን ክፍፍሎች ውስጥ ከፍተኛ ሚና እንዳላቸው ነው የሚታወቀው። እና ከፓርቲዎች አንጻር ስናየው ከወይዘሮ አስቴር ማሞም ከዶክተር ሽፈራው ተክለ ማርያምም ከሌሎችም ሹመት ይልቅ የአቶ ተካሳ ተክለ ብርሃን ሹመት ከባህዴን ውስጣዊ ሽኩቻ ባህዴን ከህዋት ጋር ካለው ወይም ደግሞ ባህዴን በራሱ ውስጥ ካለው ሽኩቻ የተያዘ እንደሆነ ገምታለሁ። በዩናይትድ ስቴትስና በአውሮፓ ህብረት ለረጅም ጊዜ የኢትዮጵያ አምባሳደር የነበሩት አምባሳደር ብርሃነ ገብረ ክርስቶስ በቅርብ ዓመታት ውስጥ የውጭ ጉዳይ ሚኒስትር ዴኤታ፣ በጣም በቅርቡ ደግሞ የጠቅላይ ሚኒስትሩ የዲፕሎማሲ ጉዳይ አማካሪ ሆነው ነበረ። አሁን እንደገና ተመልሰው ከዓመታት በፊት ወደ ተዉት አምባሳደርነት ተመልሰዋል። የአዲስ አበባ ዩኒቨርሲቲ ፕሬዚደንት ፕሮፌሰር አድማሱ ጸጋዬ ትልቁን የአካዳሚ ተቋም ከመምራት ይልቅ ኮክቴል ወደሚዘወተርበት ሙያ ተቀይረዋል። የምርጫ ቦርድ ኃላፊ ፕሮፌሰር መርጋ በቃናም እንዲሁም የኢትዮጵያ የጸረ ሙስና ኮሚሽንን ለረጅም ጊዜ የመሩት አቶ አሊ ሱሌይማን ባለሙሉ ስልጣን አምባሳደር መሆናቸውን የሰማ ነው። በሙስና የሚጠረጠሩ ከ30 በላይ ባለስልጣናት መታሰራቸው በተነገረ ማግስት ነው። ኮሚሽነር አሊ ለተተኪያቸው ያስረከቡት ዶሴ መከፈቱ ይሆን? አቶ ፍቅረ ማርያም ግን ሰዎችን በሙስና የሚጠረጠሩ እያሉ ማሰር ለኢህአዲግ መራሹ መንግስት አዲስ አይደለም ባይ ናቸው። እርምጃው ግን ብዙ ጊዜ ሙስናን መዋጋት ሳይሆን የትኩረት አቅጣጫን ማስቀየር ነው። ኢህአዲግ መራሹ መንግስት ሙስናን ተዋጋ ብሎ በድንገት ገንፍሎ ብዙ ስሞችን ማሽጎድጎድ የሚጀምረው ህዝባዊ አመፅ፣ ህዝባዊ ንቅናቄዎች ሲነሱ እንደሆነ የታወቀ ነው። ሙስናን መዋጋት ቀጣይነት በአዋጁ መሰረት በጸረ ሙስና አዋጁ መሰረት ቀጣይነት ያለው ዘላቂ የሆነ ትግልና ክትትል የሚያስፈልገው ከህዝብ ጋር ተባብሮ የሚሰራ ስራ ነው በመሰረቱ። በአሁን ግን እየተደረገ ያለው በህዝባዊ አመጾች ማግስት በድንገት ብዙ ስሞችን አሽጎድጉዶ እንደዚሁ እርምጃ እየወሰድኩን ብሎ ለማለት ለታይታ የሚደረግ ነገር እንደሆነ ነው ማየት የሚቻለው። እና የግብር ጥያቄዎች እንደዚህ ህዝቡ ውስጥ ጥያቄ መፍጠር ሲጀምሩ መንግስት የሕዝቡን አቅጣጫ ለማስቀየር አመለካከት ለማስቀየር በተከታታይ የተወሰኑ ቀናት እርምጃዎች ይወስዳል፣ ተመልሶ ደግሞ ይጠፋል እና እነዚህ የተለመዱ ፓተርን ነው። የረዥም ጊዜ የቆየ ፓተርን ስለሆነ አዲስ ነገር አለው ብሎ ለማለት ያስቸግራል። ያሁኑ በሙስና ተጠረጠሩ ተብለው የታሰሩት ሰዎች ጥፋተኛ መሆን አለመሆናቸውን የሚበይነው በእርግጥ ፍርድ ቤት ነው። ጉዳዩን የሚከታተሉ ሰዎች ግን አሁንም ሆነ ከዚህ ቀደም የታሰሩና የተከሰሱት ባለስልጣናት በሙስና ከተዘፈቁ ከአሳሪዎቻቸው የበለጠ ሙሰኛ መሆናቸውን ይጠራጠራሉ። አቶ ፍቅረ ማርያምም ትላልቆቹ ሙሰኞች መቼ ተያዙና ባይናቸው፣ አንደኛው በከፍተኛ ኃላፊነት ደረጃ ላይ ያሉ በፓርቲ ደረጃ ከፍተኛ ስልጣን ያላቸውን ሰዎች የሚመለከት ነው። የእነሱን ድርጊቶች በመካከለኛና በአነስተኛ የስራ ኃላፊዎች ለመሸፈን የሚደረግ ጥረት እንደሚሆን ያሳያል። ምክንያቱም እነዚህ በአብዛኛዎቹ በአማካሪነት፣ በኤክስፐርትነት በሙያቸው ለሚኒስትሮች በማማከር አገልግሎት የሚሰጡ ሰዎች ስም ነው እያየን ያለ ነው። የመንግስትን ስራና አሰራር በመቃወም እስካለፈው መስከረም ድረስ አደባባይ የወጣው ህዝብ ጥያቄ እስካሁን ድረስ በቅጡ አልተመለሰም ባዎች በርካቶች ናቸው። የአስቸኳይ ጊዜ አዋጁም በእርግጥ አልተነሳም። ፕሮፌሰር በየነ እንደሚሉት መንግስት አንድ ጊዜ የካቢኔ ሹምሽር፣ ሌላ ጊዜ የአምባሳደሮች ሹመት፣ ሌላ ጊዜ ደግሞ ሙሰኞችን ማሰር እያለ የሚወስደው እርምጃም ሀገሪቱ ለገጠማት ችግር መፍትሄ አይሆንም። የፖሊሲ ለውጥ እንጂ ሽኳ ጊዜ አዋጁ መነሳት አለበት፣ አስፈላጊ አይደለም። በመንግስቱን እየጣለ ነው። በሀገሪቱ ውስጥ ይሄ ሽኳ ጊዜ አዋጅ በዚህ በተለጣጣ ጊዜ ዝም ብሎ የሚቆይበት ሁኔታ የለም። በመሰረቱ የፖሊሲ ችግር ነው ሀገሪቷን በከፍተኛ ችግር እያደረገት ያለው እንጂ ወዲያና ወዲህ ማድረግ እንደው የሕዝቡን ጥያቄ አቅጣጫ ለማሳት ወይም እርምጃ እየወሰን ነው መልካም አስተዳደርን ለማምጣት የሚባል የፕሮፓጋንዳ ስራ ሊሰሩበት ካልሆነ መልሱ ይሄ አይደለም። አቶ ፍቅረ ማርያም በበኩላቸው መንግስት መዋቅራዊ ቀውስ ውስጥ ገብቷል ባይ ናቸው ህዝባዊ መስ ከበረደ በኋላ መንግስትም ቃል ከገባ በኋላ መዋቅራዊ መሰረታዊ መዋቅራዊ ለውጦች ስርነቀል ለውጦች አደርጋለሁ ካለ አመት ሊሞላው ነው። ምንም የታየ መሰረታዊ ለውጥ የለም። በፖለቲካ ድርጅቶች መካከል ውይይት፣ ድርድር ከተባለው ውጪ የተጀመረ መሰረታዊ የታየ መሰረታዊ ለውጥ የለም እና መዋቅራዊ ቀውስ ውስጥ እንደገባ ከዛ ቀውስ ውስጥ መውጫ መንገድ እንደሌለው ነው ማየት የሚቻለው። ነጋሽ መሐመድ ነኝ። እስኪ ቸር ያሰማ።